በወሎና አካባቢው ተከስቶ የነበረውን ግጭት በማጣራት ሽፋን የአንድ ወገን የማደን ዘመቻ እየተካሄደብን ነው ሲል በአማራ ክልል የኦሮሞ ልዩ ዞን አስተዳደር ቅሬታ አቅርቧል። የአማራ ክልል ጸጥታና አስተዳደር ቢሮ በበኩሉ እየሰራን ያለነው የህግ የበላይነትን የማስከበር ስራ ብቻ ነው ብሏል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ልዩ ዞን አስተዳደር እንደሚናገረው በአካባቢው ተከስቶ የነበረውን ግጭት ማጣራት በሚል ሽፋን በዞኑ አስተዳደር አመራሮችና ታዋቂ ግለሰቦችን የማሳደድና አፈሳ እየተፈጸመ ነው ይላል የዞኑ የአማራ ዲሞክራሲያዊ ፓርቲ አዴፓ ጽሕፈት ቤት ኃላፊ አቶ አሚሙ በበኩላቸው ግጭቱን የሚመረምር ኮሚቴ ከፌዴራል ከክልል እና ከዞን መዋቀሩን ገልጸው ተጠርጣሪዎች በቁጥጥር ስር የዋሉበት ሁኔታ ግን መረጃ እንደሌላቸው ይገልጻሉ ለአጠቃላይ የአማራ ክልል ፖሊስ ኮሚሽነር በገለጸው መሰረት ሀምሳ ሰው ተይዟል። ከሀምሳ ሰዎች አርባ ስምንቱ ከዚህ ነው የታሰሩ። ስለዚህ ለእኛ እምነት ይሄን የነዛጅ ችግር ያለበት ነው ወደ አንድ ብሔር ያዛል መነገር ነው ያለው አጣሪ ኮሚቴ ተብሎ ተቋቁሞ ነበር። የአጣሪ ኮሚቴው ድርሻ ምንስ ነበረ እዛ ውስጥ? ይሄ በአጣሪ ኮሚቴው ስምምነት ላይ የተደረሰ የመቆጣጠር እርምጃ ነው ያለው ወደ ሶማያል ምዝገባ ነው ብሎ መግለጫ ሰጥቷል። እንደውም ሶማያል ጀምረናል ብሎ መግለጫ ሰጥቷል። አሁንም የተደረገው ያንኑ በፊት ሲያጣሩ የነበሩትን ነገር የማጠናከር ስራ እንደሆነ እንጂ አጣርቶ ነው የሰሩት የሚል ነገር የለንም። ምክንያቱም ችግሩ አሁን አንዱ ማሳየት ችግር የተነሳው ደዌ ነው። ደዌ ሄዶ ሳይጣራ ነው ግን አጣርተን ጨርሰናል ተብሎ መግለጫ ሰጥ የነበሩት የአማራ ክልል ጸጥታ አስተዳደር ቢሮ በበኩሉ ይህን ስሞታ አይቀበልም። የቢሮው ምክትል ኃላፊ ኮሎኔል አለበል አማረ እየተሰራ ያለው ስራ የህግ የበላይነትን የማስከበር ስራ ብቻ ነው ይላሉ።

ጀምር ሶስት አካላት የተቀናጀ ነው። በክልልም እንደዚሁ በብዙ አካባቢዎች የተቀናጀ የምርመራ ቡድን ነው እና በጣም ተኪናል የሆነ ልምድ ያካበተ ቡድን ነው። ወደ አካባቢው ተላከና ጉዳዩ ለምርመራ ስራው ትኩረት ይሰጠው መሆኑን ታያለ። ተዛሬ ደግሞ ሁሉም ተግባብቶ ና ተስማምቶ በአግባቡ ህግ መሰረት አድርገው የሰሩት ስራ ስለሆነ ሁኔታ የትኛውም አካባቢ የምርመራ ስራ በጣም በተሻለ ጥራት እና ብቃት ያለው ሴር የሆነው ምርመራ በዚህ ላይ በስንት እየተጋለው ነ ነው። ምናልባት አሁን የተዋቀረው ወይ ደግሞ ከየቦታው የተወከለው የኮሚቴው አባላትን ሂደት በተመለከተ የኮሚቴው አባላት ሂደት አልተስማሙበትም፣ ወይ ደግሞ ይሄ እንዲ እንዲሆን አልተባሉም። በቃለ ጉባኤ ወስነው የተለያዩት ነገር ወዲያውኑ አልነበረም። በሂደን የተያዘ ነገር ነው። ወደ ኋላ ተመልሰው ይህም የፈጸሙት ነው የሚባለው ይህንን የሚያወራ ሰውዬ ምናልባት የዚህ ወንጀሉ ተባባሪ መሆን ያሰበው የሚፈለገ ካልሆነ በስተቀር ሁላችንም በቃ ሰራተኞች እንደ መሆናችን መጠን ያው በአንድ ዳይና ንገድ ያን ትያጅ የዛን ቡድን ስቃም እንቅስቃሴ እንከታተላለን። ወደ ውስጥ ገብተን ሲደብን ሰውን ምናምኑን ማየት ፈልገን ግን እንዴት ነው ኮሚቴው ተስማምቶ ተግባብቶ ወደ ውጤት እየሄደ ነው ወይ ምን አለ የሚለውን እንገምታለን።

ከፊት ለቤት ሲታከሉ የነበሩ ሰላም እንዲወርድ ሲሰሩ የነበሩ የሀገር ሽማግሌዎች በሀገር ውስጥ የነበሩ ጉዳዩ ሲከሰት እንጂ ባህራ ላይ ስልጠና ላይ የነበሩ ሞግ ሰራተኞችም ስም የተያዙ ሂደት ነው ያለው እና ከዚህ ስንመጣ የተግባባነውን ነገር እየተፈጸመ ነው ብለን ለማመን እንቸገራለን። ውጭቱን ተከትሎ የህይወት መጥፋትና የንብረት መውደም እንደነበረ ተገልጿል። ይህንን የሚመረምር አቃል ኮሚቴ በፌዴራል ጠቅላይ አቃቢ ሕግ የሚመራ ሲሆን ከፌዴራል ከክልልና ከዞን የተዋቀረው ኮሚቴ ጉዳዩን እየከወነ መሆኑን ነው የፌዴራል አቃቢ ሕግ ቃል አቀባይ አቶ ዝናቡ ትኑ ለአሜሪካ ድምፅ የገለጹት። አቶ ዝናቡ አክለውም የምርመራ ሂደቱ ህግን ማስከበር ላይ ያተኮረ መሆኑን ተናግረዋል። የምርመራ ሂደቱን ያልተጠናቀቀና በሂደት ላይ መሆኑንም

መውሰድ ይቻላል። አሁን ባለንባለን መረጃ ግን በክሪቴት ና በቴበር በዛ ላይ የሰራታለት እንዳለ መስገት ይቻላል። በአማራ ክልል ኦሮሞ ልዩ ዞን ወሎና አካባቢዋ ከሚያዚያ ሀያ አራት እስከ ሚያዚያ ሰላሳ የተለያዩ ግጭቶች ተከስተው እንደነበር የአሜሪካ ድምፅ መዘገቡ ይታወሳል። የአሜሪካ ድምፅ ሙክታር ጀማል ነኝ አዲስ አበባ።